ኢትዮጵያ በድርቅ በውሃ መጥለቅለቅና በግጭቶች ለተጎዱ ሰባት ሚሊዮን ስምንት መቶ ሰማኒያ ሺህ ዜጎች አስቸኳይና የረጅም ጊዜ እርዳታ ለማቅረብ ትችል ዘንድ አንድ ነጥብ ስድስት ቢሊዮን ዶላር ተማጽናለች። የተባበሩት መንግስታት ድርጅት ባለስልጣናት የሰብአዊና ድርቅን ለመቋቋም የሚያስችሉ እቅዶችን አቅርበዋል። ሊዛ ሽላይን ከጀኔባ አጭር ዘገባ ልካለች። ሰለሞን ክፍሌ ይዞታል። በኢትዮጵያ ድርቁ ለሦስት ተከታታይ ዓመታት ተከስቷል። በዚህም ሳቢያ ይበልጥ ጉዳት ከደረሰባቸው መካከል ሰማኒያ ከመቶ የሚሆኑ የቀንድ ከብቶቻቸውን ያጡ ሁለት ሚሊዮን አራት መቶ ሺህ አርብቶ አደሮች ይገኙበታል። በኢትዮጵያ የተባበሩት መንግሥታት የሰብአዊ እርዳታዎች አስተባባሪዋ ኢዚያ ኮንዋ ኦኖቺ ለአሜሪካ ድምፅ ሲናገሩ አርብቶ አደሮች ቤተሰቦቻቸውን ለመመገብ የሚተማመኑት በከብቶቻቸው ስጋና ወተት ላይ ነው ብለዋል። ስለዚህ በዚህ ዓመት የምንገምተው ሶስት ነጥብ አምስት ሚሊዮን ሕጻናት በመካከለኛ ደረጃ በጥቂቱ ከሶስት መቶ ሺህ በላይ የሚሆኑ ደግሞ ከምግብ እጦት በብርቱ ሊሰቃዩ እንደሚችሉ ነው። ኢዚያኮንዋ ኦኖቺ በተጨማሪም እነዚህ ከምግብ ጦት በብርቱ የተጎዱ ሕፃናት ሊሞቱ እንደሚችሉ አስጠንቅቀዋል። ሕፃናቱ ሳይዘገይ በአፋጣኝ በልዩ አመጋገብ መጠበቅ አለባቸው ነው የሚሉት። ጊዜ ወሳኝ ነው። በወቅቱ ፈጥነን ካልደረስንላቸው ሕፃናቱ ቀዩን መስመር ያልፉና ወደ አስከፊው የጉዳት ደረጃ ይደርሳሉ። እናም ዘንድሮ ቆርጠን የተነሳ ነው ይህን ለማስወገድ ነው። ችግሩ ሊወገድ ሊችል በመሆኑም ነው በአሁኑ ጊዜ ይህንን እርዳታ የጠየቅ ነው። ኢትዮጵያ ውስጥ ሌሎችም አንድ ሚሊዮን ሰባት መቶ ሺህ የሚጠጉ ዜጎች አሉ። በድርቅና በኦሮሚያና ሶማሌ ተጎራባች ብሔረሰቦች መካከል በደረሰ ግጭት የተፈናቀሉ ሰዎችን የሚጨምር እነዚህ ተፈናቃዮች ለራሳቸውና ለከብቶቻቸው ውሃ ማግኘት ወደሚችሉባቸው ሌሎች አካባቢዎች መዛወር ይኖርባቸዋል። የተፈጥሮ አደጋዎች ከመድረሳቸው በፊትም የውሃ ጒድጓዶችን በየአካባቢው መቈፈር የመንግሥቱና የሰብአዊ እርዳታ አጋሮች እምነት መሆኑን መነኩሴቷ ኢዚያኮንዋ ኦኖቺ አስረድተዋል።